የዜና መጽሔት። አርበኞች ግንቦት ሰባት ለዴሞክራሲና ለፍትህ ንቅናቄና ሰማያዊ ፓርቲን ጨምሮ የተለያዩ የፖለቲካ ፓርቲዎችና ግለሰቦች የሚመሰርቱትና ማህበራዊ ፍትህ ላይ ትኩረት ያደርጋል የተባለው የፖለቲካ ፓርቲ በመጪው ግንቦት አንድና ሁለት ቀን 2011 ዓ ም መስራች ጉባኤውን እንደሚያካሂድ አስታወቀ። የመስራች ጉባኤው አስተባባሪ ግብረ ኃይል በዛሬው ዕለት በአዲስ አበባ ጋዜጣዊ መግለጫ ሰጥቷል። ጋዜጣዊ መግለጫውን የተከታተለው ዮሐንስ ገብረ እግዚአብሔር ተጨማሪ ዘገባለው ግንቦት ሰባት ሰማያዊ ፓርቲ የቀድሞ አንድነት አመራር አባላትን ጨምሮ የሰባት ፓርቲዎችና ታዋቂ ፖለቲከኞች ውህድ መሆኑን እየተነገረለት ፓርቲው በመጪው ሐሙስና አርብ የሚያካሄደውን ጉባኤ አስመልክቶ የግብረ ኃይሉ የህዝብ ግንኙነት ኃላፊ አቶ ናትናኤል ፈለቀ በንባብ ካቀረበው መግለጫ እናስደምጣችውም። ይህንን ጠቅላላ ጉባኤ ለማዘጋጀት ኃላፊነት የሰጠው ግብረ ኃይል ህዝብ ግንኙነት ጉባኤውን አስመልክቶ ለህዝብና ለጉባኤው ተሳታፊዎች የሚከተሉትን መልእክቶች ያስተላልፋል። ማህበራዊ ፍትህን መሰረት ያደረገ የፖለቲካ ፕሮግራምና እሱን ተመርኩዞ የሚቀረጹ የፖሊሲ ሰነዶች ተዘጋጅተውና ውይይት ተደርጎባቸው ለጠቅላላ ጉባኤው ይቀርባል። የፓርቲውን አደረጃጀት መዋቅር፣ ስያሜ፣ አርማና መዝሙር የሚያካትተው የፓርቲው ረቂቅ መተዳደሪያ ደንብ ውይይት ተደርጎበት በጠቅላላ ጉባኤው እንዲጸድቅ ይቀርባል። 348 ለሚሆኑ ከየወረዳው ለተወከሉ አባላት የአሰልጣኞች ስልጠና ተሰጥቷል። እነሱም በየወረዳው የፓርቲውን ዋና ዋና ደንብና ፕሮግራም ነጥቦች አሰልጥነው አስመራጭ ኮሚቴ አስመርጠው ተመልሰዋል። ወረዳን መሰረት አድርጎ በተዋቀረው አዲሱ ፓርቲ አደረጃጀት ከሁሉም የሀገራችን ክፍሎች ከ547 የምርጫ ክልሎች ወይም ወረዳዎች ውስጥ በ312ቱ ይህ ቁጥር ሊጨምር ይችላል፣ የወረዳ ስራ አስፈጻሚና የጠቅላላ ጉባኤ ተወካይ ምርጫ ተደርጎ እስከ 1200 የሚደርሱ በመስራች ጉባኤ ላይ የሚሳተፉ በቀጥታ የተወከሉ ሰዎች ይኖራሉ። የቀድሞ የሰማያዊ ፓርቲ ሊቀመንበርና የግብረ ኃይሉ አባል አቶ የሸዋስ አሰፋም ተከታዩን አክለዋል። በአንድ ወረዳ ላይ ቢያንስ ሶስት ቢበዛ አምስት አባል እየተመረጠ ነው የመጣው። ይህንን የመምረጥ ብቸኛው መብት ያለው ያ ወረዳ ብቻ ነው። ለምሳሌ እኔ ወረዳ 28 ነው የተወዳደርኩት። እኛ ወረዳ ላይ አራት ሰው ነው የተመረጠው። ያንን የመረጠው በሙሉ ጉባኤተኛው ነው። የፕሮፌሰርም እንደዛው የአንዱ አለም የሁላችንም ልክ እንደዛ ማለት ነው። ስለዚህ ይህንን እዚህ ያለው ሰው ባይኖር እራሱ ምንም ማድረግ አይችልም። ያ አስተባባሪ አቋቁሞ መመስረት ይችላል ያን ፓርቲ። እዚህ ያለው ሰው የማስተባበር ኃላፊነት ብቻ ነው ያለበት። ስለዚህ ይሄ ደግሞ ከባለፈው ትምህርት ተወስዶ ነው የተሰራው። ሁለተኛውና ዋናው ነገር ምናልባት ሰማያዊ ፓርቲ ግንባር ቀደም የሆነበት ቀድሞ መክሰም ነው። እኛ ለምሳሌ እዚህ ፓርቲ ላይ ከዚህ ፓርቲ በኋላ የዚህ ፓርቲ አባል ከመሆን ውጭ ምንም ሌላ አማራጭ የለንም። መጀመሪያ ላይ እንዳልኩት ቀድመን መርከቧን አቃጥለናል። ስለዚህ ተመልሰን ወደ ኋላ የምንሻገርበት መርከብም ታንኳም ምንም ነገር የለንም። የዚህ ፓርቲ አባል ነን። አባል ሆነን ነው የምንቀጥለው። ምን ያህል በፖሊሲና በሀሳብ አንድነት ተጣምራችኋል? ተብሎ ከዲዳብሊው ለቀረበ ጥያቄ አቶ ናትናኤል ተከታይን ብለዋል ህብረትና ውህደት ስታደርጉ ምን ያህል በፖሊሲ ዙሪያ ተስማምታችኋል? የሚለው እንግዲህ ይሄ ፓርቲ ዜግነትን መሰረት ያደረገ ፖለቲካ ለማራመድ ነው የተመሰረተው። ማህበራዊ ፍትሕንም ኢትዮጵያ ውስጥ እንዲሰፍን እንፈልጋለን ብለው የሚያምኑ ዜጎች እና ድርጅቶች ተስማምተው የመሰረቱት ነው እና የድርጅቱ ፕሮግራምም ላይ በአጠቃላይ ለአባላትም ውይይት ላይ ሲቀርብ እነዚህን ሁለት መርሆዎች መሰረት አድርጎ ነው የቀረበው ውይይቱ ሲካሄድ። ስለዚህ በዚህ አዲሱ የሚመሰረተው ፓርቲ ውስጥ ያለው ስብስብ በሙሉ በነዚህ ሁለት መሰረታዊ መርሆዎች ላይ ሙሉ በሙሉ እምነት ያለው እና የተማመነ ኃይል ነው ማለት ነው እዛ ውስጥ የሚሳተፈው እዚህ ፓርቲ ውስጥ ለመሳተፍ ያለው እና ድርጅቶቹም ከመፍረሳቸው በፊት ከመክሰማቸው በፊት አባሎቻቸውን በዚህ መልኩ አወያይተው አሳምነው ነው ፓርቲው የሚመሰረተው። ስለዚህ እዚህ ፓርቲ ውስጥ የሚሳተፉ ሰዎች በሙሉ ዜግነትን መሰረት ባደረገ ፖለቲካ እና ማህበራዊ ፍትህን ለማስፈን በሚደረገው እንቅስቃሴ ውስጥ ሙሉ እምነት ያላቸው ሙሉ ትምምን ያላቸው ናቸው የሚሆኑት። የዜግነት ፖለቲካ ስትሉ የብሔር ፖለቲካን ትጨፈልቃላችሁ ወይ ተብሎ ለቀረበ ጥያቄ ፕሮፌሰር ብርሃን ነጋ እኛ ዜግነትን መሰረት ያደረገ የፖለቲካ ስርዓት እንከተላለን፣ ሌሎች ደግሞ ብሔር መሰረት አድርገው መደራጀታቸው መብታቸው ነው፣ ወሳኙ መራጩ ህዝብ ነው ብለዋል። ለዲደብሊው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም የአሜሪካው ቦይንግ 737 ማክስ የተባሉት አውሮፕላኖች የአብራሪዎች የማስጠንቀቂያ ስርዓት እንደማይሰራ ቢያውቅም ለአየር መንገዶች አለመናገሩን አመነ። ኩባንያው በገዛ መሐንዲሶቹ በአብራሪዎች ክፍል የተገጠመው የማስጠንቀቂያ ስርዓት እንደማይሰራ ያወቀው በኢንዶኔዥያ የላየን አየር መንገድ ንብረት የሆነው ቦይንግ 737 ማክስ አውሮፕላን ተከስክሶ የ157 መንገደኞች ህይወት ከመቅጠፉ በፊት በጎርጎሮሳዊው 2017 ዓ ም ነበር ይኸው የአውሮፕላን አይነት በኢትዮጵያ ተከስክሶ ህይወታቸውን ያጡ ዘጠኝ መንገደኞች ቤተሰቦች በቦይንግ ላይ ፈረንሳይ ፍርድ ቤት ክስ መስርተዋል። ሃይማኖት ጥሩነህ የከሳሾችን ጠበቃ አነጋግራ የሚከተለውን ዘገባ ልካልናለች። ፈረንሳይ ውስጥ የገዘፉና የግለሰብ የወንጀል የፍርድ ጉዳዮችን በመያዝ በፍርድ ቤት ተሟግተው በርካታ ክሶችን የረቱ ናቸው። ያሁኑ የቦይንግ ሰባት ሰላሳ ሰባት ማክስ በአደጋው ሰለባ የሆኑባቸው የፈረንሳይ ቤተሰቦች ጠበቃ የአርባ አመቱ ጎልማሳ ያሲን ብዙሩ፣ የክስ ጉዳያቸውን የያዙላቸው ዘጠኝ ፈረንሳዊያን ቤተሰቦችም የቦይንግ ሰባት ሰላሳ ሰባት ማክስ የአውሮፕላን አደጋ በስተት የተፈጠ ጠረ ነፍስ ማጥፋት በላይ በመሆኑ የፍርድ ሂደቱ እንዲፋጠንላቸው እንደሚፈልጉ ጠበቃው ለዲደብሊው ተናግረዋል። የቦይንግ ኩባንያ ቀደም ብሎ በጥቅምት ወር ላይ በኢንዶኔዥያው አውሮፕላን ላይ ከደረሰው አደጋ መማርና የአውሮፕላን የአሰራር ችግሩን ሳይፈታ በቸልተኝነት በማለፍ የኢትዮጵያ አየር መንገድ የቦይንግ ሰባት ሰላሳ ሰባት ተሳፋሪዎች ላይ እጅግ የከፋ የሕይወትና የንብረት ጥፋት እንዲደርስ አድርጓል ሲሉ በቦይንግ ላይ ትክክለኛ የወንጀል ፍርድ ሊሰጣቸው እንደሚገባም ጠበቃው ገልጸዋል። ለእኛ መነሻ ነጥብ ለሁሉም ነገር የሚሆነው አደጋ በተለያየ ምክንያት ከፍቃድ ውጭ ሊፈጠር ይችላል። ይህ ግን የአውሮፕላን አደጋ ሆን ተብሎ የተፈጠረ ነው። እኛ እንደምንገምተው ሁሉም ነገር ከመነሻ ሆን ተብሎ የተደረገ ነው። ከመጀመሪያውኑ እነዚሁ የቦይንግ አውሮፕላኖች አደገኛ ባህሪነት እንዳላቸው ያውቃሉ። በተለይም ሌላ ኛው አውሮፕላን አደጋ ከተከሰተ ረጅም ጊዜም አልነበረውምና ግን ቦይንግ አውሮፕላኖቹ እንዲበሩ ትቷቸዋል። በአጋጣሚም የሰዎችን ሕይወት አደጋ ላይ የጣለና በአሰቃቂ ሁኔታ ሰዎች ሕይወታቸውን እንዲያጡ ያደረገ ነው። በዚሁ የፍርድ ቤት የክስ ሂደት ላይ የኢትዮጵያ አየር መንገድንም ሆነ ከሌሎች የአደጋው ሰለባ ከሆኑባቸው ቤተሰቦች ጋር ምንም አይነት ግንኙነት እስካሁን ድረስ እንደሌላቸው ጠበቃው ጠቁመዋል። በአንጻሩ ግን ጉዳዩ የሚመለከታቸው የኢትዮጵያ አየር መንገድ ባለስልጣናት የአውሮፕላኑን አደጋ መንስኤ ምንነትን በተመለከተ ባለፈው ወር የመጀመሪያ ደረጃውን የምርመራ ውጤት ይፋ ማድረግ መቻላቸው ለ ፍርድ ቤት ጉዳያቸው ግብአትነት ከፍተኛ እገዛ እንዳለው ግን ተናግረዋል። አዎ በትክክል አለው። ማወቅ ያለብሽ በምርመራ ተሳታፊ የነበሩ የምርመራ ባለሙያዎች በፈረንሳይ ዳኞች ተጠይቀዋል። ገና የሚቀር የምርመራ ሂደትም አለ። የመጀመሪያው የምርመራ ውጤት መደምደሚያ የሚያሳየው በኢትዮጵያ አየር መንገድ እና በኢንዶኔዥያው አየር መንገድ አደጋዎች ተመሳሳይነት መኖሩን ነው። ይህም የአደጋው መንስኤ በአውሮፕላን አብራሪዎች ምክንያት የመጣ አለመሆኑን ነው፣ ግን አውሮፕላኑ የራሱ ችግር እንደነበረበት ያመለክታል። ያም የቦይንግ የምርት ቴክኒካል የፈጠረው ስህተት ነው። በመጨረሻም የቦይንግ ኩባንያ ፓሪስ ላይ የተመሰረተበትን ክስ በአደጋው ቤተሰባቸውን ላጡት ከሳ ሳሾች ፍላጎትና የፍርዱንም ፋይዳነት በተመለከተ ለጠበቃው ላቀረብኩላቸው ጥያቄ እንዲህ ሲሉም ምላሻቸውን ሰጥተዋል። የቤተሰቦቹ ተነሳሽነት ወይም ፍላጎት ምን እንደተፈጠረ እውነታውን ማወቅ ነው። በጉዳዩም ተጠያቂ የሆኑ ሰዎች ጥፋተኛ ሆነው ከተገኙ የጥፋተኛ ፍርድ እንዲሰጥባቸው ነው። ይህ ቀዳሚው ዓላማቸው ነው። እንዲሁም እንዲህ መሰሉ አሰቃቂ አደጋ በድጋሚ እንዳይከሰት ማረጋገጥ ነው። እንዲህ አይነቱን ስህተት በፈጠሩት ሰዎች ምክንያት የቦይንግ ኩባንያ በጥፋቱ ሊቀጣና ኃላፊዎቹም ሆን ብለው የመንገደኞችን ሕይወት ለአደጋ እንዲጋለጥ በማድረጋቸውም እንዲቀጡ ለማድረግ ነው። ለዲ ደብልዩ ለተጠናቀረው ዘገባ ሃይማኖት ጥሩነህ ነኝ፣ ከፈረንሳይ ፓሪስ። የሱዳን ወታደራዊ የሽግግር መንግስት ከአፍሪካ ህብረትና የአውሮፓ ህብረት በኩል ስልጣኑን ለሲቪል አስተዳደር እንዲያስረክብ ጫና ሲበረታበት ከግብፅ ከሳውዲ አረቢያና ከተባበሩት አረብ ኤሚሬቶች በኩል ድጋፍ አግኝቷል። ከሱዳን የተቃውሞ አስተባባሪዎች ጋር ድርድር በማድረግ ላይ የሚገኘው ምክር ቤቱ በነዳጅ ዘይት ከናጠጡት የመካከለኛው ምስራቅ አገራት ሶስት ቢሊዮን ዶላር የገንዘብ ድጋፍ ተደርጎለታል። በየመን በጀመሩት ጦርነት የሱዳን ወታደሮችን ከጎናቸው ያሰለፉት እነ ሳውዲ አረቢያ የውጭ ምንዛሬ እጥረት ለሚያንገዳግደው የሱዳን ምጣኔ ሀብት 500 ሚሊዮን ዶላር በፍጥነት ከመስጠታቸው ባሻገር ነዳጅ፣ መድኃኒትና ምግብ በርካሽ ዋጋ ለማቅረብ ቃል ገብተዋል። አልበሽር ከስልጣን ከወረዱ በኋላ አቡዳቢ ነፍጥ ያነገቡ የሱዳን ተቃዋሚዎችን ጭምር የተሳተፉበትና በአገሪቱ መጪ ዕጣ ፈንታ ላይ የሚመክር ውይይት አስተናግዳለች። የዩናይትድ አረብ ኤምሬቶች ጋዜጦች የሽግግር ምክር ቤቱን የሚመሩ ወታደራዊ ሹማምንትን የሚያሞካሹ ዘገባዎችን ያቀርቡ ይዘዋል ተንታኞች ይህ ከነሳውዲ አረቢያ በተቃራኒ የቆሙት ኳታርና ቱርክ እጃቸውን በሱዳን ጉዳይ እንዲያስገቡ ይጋብዛቸዋል የሚል ስጋት አላቸው የከፋው ግን ወታደራዊው የሽግግር ምክር ቤት ስልጣኑን ለማስረከብ አሻፍረኝ ቢልስ የሚለው ጥያቄ ነው የብራስልሱ የዶይቸ ቨለ ወኪል ገበያው ንጉሴ ተጨማሪ ዘገባ አለው። በዚህ ወር መጀመሪያ ላይ ከስልጣናቸው የተባረሩትን ሚስተር ኦማር አልበሽርን ተክቶ የሱዳንን መንግስታዊ ስልጣን የተቆጣጠረው የሱዳን ወታደራዊ ካውንስል ስልጣኑን ለሲቪሉ አስተዳደር እንዲያስረክብ አሁንም እየተጠየቀ ነው። የአፍሪካ ህብረት አልበሽርን የተካው የሱዳን ወታደራዊ ምክር ቤት ስልጣኑን በሁለት ወር ጊዜ ውስጥ እንዲያስረክብ በመጠየቅ ይህ ካልሆነ ግን ሱዳንን ከህብረቱ አባልነት ሊያገድ እንደሚችል አስታውቋል። ይሁን እንጂ የሳዑዲ አረቢያና የተባበሩት አረብ ኤሚሬቶች ለወታደራዊ ካውንስሉ የሚሰጡት ድጋፍና እርዳታ የሱዳናውያንን ለውጥና የዴሞክራሲ ፍላጎት በወታደራዊ መንግስት ተክቶ እንዳያኮላሸው ስጋት ያላቸው መሆኑን የህዝባዊ ተቃውሞ አስተባባሪዎች በግልጽ ሲናገሩ እየተሰሙ ነው። የወቅቱን የአፍሪካ ህብረትን ፕሬዚደንሲ የያዘችው ግብፅ የህብረቱን ውሳኔ የምትደግፍ ቢሆንም በሱዳን ላይ ከሳውዲ አረቢያና የተባበሩት አረብ ኤሚሬቶች ጋር ይበልጥ እንደምትተባበር ነው ብዙዎች የሚያምኑት። የኢትዮጵያው የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው የመጀመሪያውን የውጭ አገር ጉብኝታቸውን በሱዳን የጀመሩበት ምክንያትም ይኸው የሱዳን ጉዳይ ለኢትዮጵያም አሳሳቢ በመሆኑ እንደሆነ የሚታወቅ ነው። ኢትዮጵያ የአፍሪካ ህብረት ወታደራዊ ካውንስሉ ስልጣኑን ለሲቪል አስተዳደር እንዲያስረክብ ያሳለፈውን ውሳኔ የምትደግፍ ቢሆንም የስልጣን ዝውውሩ ግን ሰላማዊ እንዲሆንና መጪው መንግስትም ሱዳን ከኢትዮጵያ ጋር ያላትን ወዳጅነት የሚያስቀጥል መሆኑን ማረጋገጥ ትሻለች። የአውሮፓ ህብረትም ወታደራዊ ቡድኑ ስልጣኑን ለሲቪል አስተዳደር እንዲያስረክብ የጠየቀ ሲሆን የውጭ ጉዳይ ኃላፊ ወይዘሮ ፌዴሪካ ሞጎሮኒ ወታደራዊ መንግስቱ የህዝቡን ጥያቄ ሊመልስ እንደማይችልና የአፍሪካ ህብረትንም ቻርተር የሚጥስ መሆኑን ቀደም ሲል አስታውቀው ነበር። ይሁን እንጂ የአውሮፓ ህብረትም ሆነ አባል መንግስታቱ ና አሜሪካም ጭምር ለሱዳን ህዝባዊ እንቅስቃሴና የዴሞክራሲ ጥያቄ ተገቢውን ትኩረት አልሰጡም እየተባለ ነው። የህብረቱን ቃል አቀባይ ወይዘሪት ማያ ኮሳያንሲክን በዚህ ጉዳይ ማብራሪያ እንዲሰጡን ጠይቄያቸው ነበር። የአውሮፓ ህብረት ከአፍሪካ ህብረትና ከመንግስታቱ ድርጅት ጋር የተቀናጀ ዲፕሎማሲያዊ ጥረት እያደረገ ነው። በተለይ የአፍሪካ ህብረት ትኩረት ሰጥቶ እየሰራበት ነው ይህን ቀውስ በመፍታት በኩል የአፍሪካ ህብረት የሚኖረው ሚና እውቅና እንሰጣለን፣ ውሳኔውንም እንደግፋለን በማለት በወታደሩ የሚመራ ሽግግር ተቀባይነት እንደማይኖረው ገልጸዋል። የሳውዲ አረቢያና የተባበሩት አረብ ኤሚሬቶች ለወታደራዊ ካውንስሉ የሚሰጡት ድጋፍና እርዳታ ወታደራዊ ቡድኑ ስልጣኑን እንዳያስረክብ ሊያበረታታ የሚችል ብቻ ሳይሆን ሌሎቹን እንደ ካታርና ቱርክ የመሳሰሉ የነሳውዲ ተቀናቃኞችን ወደ ሱዳን እንዲገቡ የሚጋብዝ ሊሆን ይችላል የሚሉ ታዛቢዎች እየተሰሙ ነው። ይህም ለውጡን የሚቀለብስ ብቻ ሳይሆን አገሪቱን የውክልና ጦርነት የሚካሄድባት አውድማ ሊያደርጋት ይችላል ሲሉም እነዚሁ ታዛቢዎች ስጋታቸውን ይገልጻሉ። ቃል አቀባይ ማያን፣ የገልፍ ባህረሰላጤ ሀገሮች ወደ ሱዳን መግባት ሊያስከትል የሚችለውን በሚመለከት ላቀረብኩላቸው ጥያቄ በሌሎች አካላት ተሳትፎና ጣልቃ ገብነት ላይ አስተያየት መስጠት እንደማይችሉ አውስተው በዚህ ጉዳይ ሊሰመርበት ይገባዋል ያሉትን ሲገልጹም አንደኛ የአፍሪካ ህብረት ሚና ጠቃሚ መሆኑ፣ ሁለተኛ የሱዳን የፖለቲካ ቀውስ በራሳቸው በሱዳናውያን መፈታት የሚገባው መሆኑን ነው ብለዋል። ሱዳንን ለአሸባሪዎች ድጋፍ ታደርጋለች በማለት ለበርካታ ዓመታት ጫና በማድረግ የምትታወቀው አሜሪካ በአሁኑ ወቅት ግን በሱዳን ላይ ብዙም ስትል አትሰማም። ይህም ፕሬዚዳንት ትራምፕ በሚከተሉት አዲስ ፖሊሲ ምክንያት ወይንስ ጉዳዩን ከፊት ለፊት አጋሮቻቸውን ሳውዲ አረቢያና የአረባዊ ምርቶችን አስቀድመው ከኋላ እየተከታተሉት ይሆን በማለት የሚጠይቁ አሉ። ያም ሆኖ ግን የሱዳን ሰላማዊ ሰልፈኞችና ወታደራዊ ካውንስሉ በሽግግር መንግስት ምስረታው ላይ አሁንም በድርድር ላይ እንደሆኑ ነው የሚነገረው። ሁለቱ ወገኖች የሽግግር መንግስት ለመመስረት ቢስማሙም ወታደራዊ ካውንስሉ በሽግግር መንግስቱ አብላጫ መቀመጫ እንዲኖረው በመጠየቁ ድርድሩ ባይቋረጥም ችግር ውስጥ ገብቷል እየተባለ ነው። በመሆኑም በበርካታ የአፍሪካና አረብ ሀገሮች ተቀጣጥለው የተዳፈኑ ህዝባዊ አብዮቶችን የሚያስታውሱት የፖለቲካ ተንታኞች በዚህች በርካታ ችግሮች ባሉባትና ብዙዎችም እጃቸውን ሊያስገቡባት በሚከጅሏት አገር ሱዳን የተነሳው ህዝባዊ ትግልስ ወዴት ይሄድ ይሆን በማለት መጠየቅ መተንበያቸውን አሁንም እንደቀጠሉ ነው። ገበያው ንጉሴ ለዲደብሊው ብራስልስ። ሰላማዊ ሰዎችን ጨምሮ 21 ፍልስጤማውያንና አራት እስራኤላውያን የተገደሉበት የጋዛ ሰርጥ ውጊያ ግብፅ ለግልግል ጣልቃ ከገባች በኋላ በርዷል። ከሶስት ቀናት በፊት በተቀሰቀሰው ውጊያ በተለይ ትናንት አየሎ የነበረ ሲሆን ከሁለቱም ወገን በአጠቃላይ 25 ሰዎች ተገልለዋል። ከአምስት ዓመታት ወዲህ ኃይለኛ የተባለው የሁለቱ ወገኖች ውጊያ ግብፅ ጣል ካገገባች በኋላ በተኩስ አቁም ስምምነት መብረዱን ሁለት የፍልስጤም ባለስልጣናትና ንብረትነቱ የሐማስ የሆነ አንድ የቴሌቪዥን ጣቢያ አረጋግጠዋል። ከእስራኤል በኩል ግን እስካሁን የተባለ ነገር የለም። የበርሊኑ ወኪላችን ይልማ ኃይለ ሚካኤል ተጨማሪ ዘገባ አለው። የዜና ወኪሎች እንደዘገቡትና የዲ ደብሊዩ ባልደረቦቻችን እዚያ ሁነው እንዳረጋገጡት የእስራኤልና የሐማስ ተወካዮች የተኩስ አቁም ስምምነት ላይ ሁለቱም ወገኖች እንደደረሱ ያረጋግጡልናል። ከንጋቱ ዐሥር ሰዓት ተኩል ጀምሮም ስምምነቱ በሥራ ላይ እንደዋለም የምስክርነት ቃላቸውን እነሱ ሰጥተውናል። የሐማስ ተወካዮች ስምምነት ላይ መድረሳቸውን ጠዋቱን ሲያረጋግጡ በእስራኤል በኩል ምንም አይነት አስተያየት ይህን አስመልክቶ ከእነሱ እንዳልተሰጠም አብረው ዘግበዋል። በጋዛ አካባቢ ተዘግተው የሰነበቱ ትምህርት ቤቶች እዚያ አሁን ተከፍተዋል። የሰዎች እንቅስቃሴም እዚያ እንደተጀመረም ወኪሎቻችን ተመልክተዋል። በየዕለቱ ከዋይት ሀውስ ቤተ መንግሥታቸው አጫጭር የትዊተር መልእክቶቻቸውን ለተከታዮቻቸው የሚለቁት የአሜሪካኑ ፕሬዚዳንት ሚስተር ዶናልድ ትራምፕ ፊልስጤሞች በእስራኤል ላይ የከፈቱትን የሽብር ፈጠራ ሥራቸውን እዚያ እንዲያቆሙ ፕሬዚዳንቱ ጠይቀዋል። አያይዘውም ለዘላቂው ሰላም ይህ ይቻላልም ብለው አብረው ፍልስጤሞች እንዲሰሩ ፕሬዝዳንቱ በመልእክታቸው ላይ አንስተዋል። ካለፈው ቅዳሜ ጀምሮ የዜና ወኪሎች እንደዘገቡት ከሰባት መቶ በላይ የሚሆኑ ተወርዋሪ ፈንጂ ሮኬቶች እስራኤል ላይ በተከታታይ ተተኩሰዋል። ወደ ሶስት መቶ የሚጠጉ የአውሮፕላን በረራዎችና ድብደባዎችንም በጋዛ ላይ አየር ኃይሉ ጋዜጦች እዚህ እንደጻፉት አዝንቦባቸው አጻፋውን በሁለት ሦስት እጅ እነሱ መልሰዋል። በእስራኤል በኩል አራት ሰዎች ሲሞቱ በአየር ኃይሉ የጦር አውሮፕላን ድብደባ ደግሞ 29 የፍልስጤም ተወላጆች ሕይወታቸውን የዜና ወኪሎች እንደዘገቡት አጥተዋል። ከእነሱም ውስጥ የዜና ወኪሎቹ አብረው እንደዘገቡት አብዛኛዎቹ የሐማስ ተዋጊዎች እንደሆኑም እነሱ አረጋግጠዋል። የግብፅ መንግስትና የተባበሩት መንግስታት ድርጅት በቅርቡ ደግሞ የጋዛን ነዋሪዎችን በገንዘብ የምትረዳው ካታር፣ ሦስቱ አንድ ላይ ሆነው ሁለቱን ወገኖች እንዲስማሙ የሽምግልና ሚና እነሱ ተጫውተዋል። እንደተሰማው በጋዛ ላይ ተጥሎ የነበረው ማዕቀብ አሁን ከሞላ ጎደል ለቀቅ ማለቱን ስምምነቱ ያሳያል። ይህም መብራትና የነዳጅ ዘይት ቤንዚንን እንዲሁም የዓሣ ማጥመጫ አካባቢዎችን ሰፋ ማድረግን ያካትታል። ተመልካቾች እዚህ እንደሚሉት በቅርቡ በቴል አቪቭ ከተማ የሚካሄደውን የአውሮፓ የሙዚቀኞች ውድድርን ኤሮቪዥንን ፍልስጤሞች ጥያቄያቸው ካልተመለሰ እሱን ለማጨናገፍ የቆሰቆሱት ተንኰል ነው የሚለውን ግምታቸውን እነሱ አሰምተዋል። በሚቀጥለው ሳምንትም እንደዚሁ የእስራኤል መንግሥት የተቋቋመበትን ሰባ አንደኛውን የምሥረታ ድግስ ለማጨናገፍ የታቀደ እርምጃ ነው ብለው ለሰሞኑ ውዝግብ አስተያየታቸውን ታዛቢዎች አክለውበታል ስምምነቱን ብዙ መንግሥታት ደግፈውታል ይልማ ኃይለሚካኤል ለዲ ደብልዩ ከበርሊን ከተማ